የዲደብሊው ዜና በቅድሚያም አርእስተ ዜናው። የቀድሞ የሱዳን ፕሬዝደንት ኦማር ሐሰን አልበሽር ዛሬ የሀገሪቱ አቃቤ ሕግ ቢሮ ቀረቡ። ፕሬዝደንቱ ከሁለት ወራት በፊት ከስልጣን ከተወገዱ በኋላ በአደባባይ ሲታዩ ዛሬ የመጀመሪያቸው ነው። አንድ የሶማሊያ የጋዜጠኞች ማህበር የሀገሪቱ ፖሊስ ትናንት በጋዜጠኞች ላይ የወሰደውን እርምጃ ወገዘ። ፖሊስ ጥይት ወደ ሰማይ በመተኮስና ወደ ጋዜጠኞች በማነጣጠር ጋዜጠኞችን አስፈራርቷል ተብሏል። የእስራኤሉ ጠቅላይ ሚኒስትር ባለቤት ሳራ ኔታንያሁ የመንግስት ገንዘብን በማባከን 14000 ዩሮ የሚጠጋ የገንዘብ ቅጣት እንዲከፍሉ ተበየነባቸው። በበርካታ የደቡብ አሜሪካ ሀገራት የኤሌክትሪክ አገልግሎት ተቋርጧል። በአርጀንቲናና ኡሯጋይ አንድ ከባድ ችግር ከገጠመ በኋላ አገልግሎቱ ሙሉ በሙሉ ተቋርጧል። ዜናው በዝርዝር የቀድሞው የሱዳን ፕሬዚደንት ኦማር ሐሰን አልበሽር ዛሬ የሀገሪቱ አቃቤ ህግ ቢሮ ቀረቡ። ፕሬዚደንቱ ከሁለት ወራት በፊት ከስልጣን ከተወገዱ በኋላ በአደባባይ ሲታዩ ዛሬ የመጀመሪያቸው ነው። የሮይተርስ የዓይን ማኞች እንደገለጹት አልበሽር ባህላዊ ልብሳቸውን እንደለበሱ ጥብቅ ቁጥጥር ይደረግለት በነበረ መኪና በመዲና ካርቱም ከሚገኘው የካቦር እስር ቤት ወደ አቃቢ ህግ ቢሮ ተወስዷል። ለ30 ዓመታት በስልጣን ላይ የቆዩት አልበሽር በሀገሪቱ ለ16 ሳምንታት ከዘለቀ የአደባባይ ተቃውሞ በኋላ ነበር በወታደራዊ መፈንቅለ መንግስት ከስልጣን የተወገዱት። አልበሽር የሙስናና የውጭ አገር ገንዘቦችን በማከማቸት ክሶች ይጠብቋቸዋል። የቀድሞው ፕሬዚደንት በሚቀጥለው ሳምንት ችሎት ፊት እንደሚቀርቡ የሀገሪቱ ዋና አቃቤ ሕግ ትናንት አስታውቆ ነበር። አንድ የሶማሊያ የጋዜጠኞች ማህበር የሀገሪቱ ፖሊስ ትናንት በጋዜጠኞች ላይ የወሰደውን እርምጃ ወገዘ። እርምጃው ነገሮችን ይበልጥ ለመገናኛ ብዙሃን መጥፎ እንዳያደርጉት ያለውን ስጋትም ገልጿል። የሶማሊያ ፖሊስ ትናንት በመዲናዋ ሞቃዲሾ ስምንት ሰዎች በቦምብ ጥቃት በተገደሉበት ቦታ ፍንዳታውን ለመቅረጽ የተሰበሰቡ ጋዜጠኞችን እንዳይዘግቡ አግዷል። መቆጣጠሪያ ኬላውን አልፈው የሚገቡ ጋዜጠኞችንም ተኩሶ እንደሚገድል አስፈራርቷል ተብሏል። በስፍራው ከነበሩ የሀገር ውስጥ ጋዜጠኞች በተጨማሪ የአልጀዚራ አንድ ጋዜጠኛም እንደነበር ተገልጿል። ጋዜጠኞች የሚፈልጉትን ለፖሊስ ለማስረዳት ሲሞክሩ ፖሊስ ሁለት ጊዜ ወደ ሰማይ ተኩሷል። ከዛም ወደ አልጀዚራው ጋዜጠኛ ጃማኑር አህመድ አነጣጥሯል ብሏል ማህበሩ ዛሬ ይፋ ባደረገው መግለጫ። በሶማሊያ መዲና ሞቃዲሾ በተሽከርካሪ ውስጥ የተጠመደ ቦምብ ትናንት ፈንድቶ ስምንት ሰዎች ሲሞቱ አስራ ስድስት ሰዎች ቆስሏል። ለጥቃቱ ተጠያቂ የተባለው በሀገሪቱ የሚንቀሳቀሰው የአሸባብ ቡድን ነው። የቦይንግ መሐንዲሶች ለኩባንያው አዲስ አውሮፕላን እውቅና ለመስጠት ይደርጉ የነበሩ ብዙ ገንዘብ የሚያስወጡ የበረራ ሙከራዎችን መጠንና የሚወስዱትን ጊዜ መቀነሳቸውን ሮይተርስ ዘገበ። የዜና ምንጩ ይህንን የዘገበው ኢንዱስትሪውን በቅርበት ከሚያውቁና ከተቆጣጣሪ ባለስልጣናት ባገኘው መረጃ መሆኑን ገልጿል። ቦይንግ 777X ለተሰኘው አዲስ አይሮፕላኑ አንድ ዓመት የሚፈጅ የበረራ ሙከራ ሂደቱን በጀመረበት በዚህ ወቅት የኩባንያው መሐንዲሶች የአየር ላይ የበረራ ሙከራ ሰዓቱን በመቀነስ በምስለ በረራ ለመተካት ማሰባቸውን ለጉዳዩ ቅርበት ያላቸው ሁለት ሰዎች ለዜና አገልግሎቱ ተናግረዋል። ቦይንግ ይህንን እቅዱን መቼና በምን ያህል መጠን በአዲሱ አይሮፕላኑ 777 ኤክስ ላይ ተግባራዊ ለማድረግ እንደተዘጋጀ ግን ሮይተርስ ዝርዝር መረጃ አላገኘውም ብሏል። የኩባንያው ቃል አቀባይ ፖል ቤርግማን በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። ሆኖም በኢትዮጵያ ና በኢንዶኔዥያ በቦይንግ ሰባት ሶስት ሰባት ማክስ አይሮፕላኖች የመከስከስ አደጋ የ346 ሰዎች ህይወት ከጠፋ በኋላ ኩባንያው ትኩረቱን በአይሮፕላኖች ዲዛይን ና በእውቅና ማሰጠት ሂደት ላይ ማድረጉን ቃል አቀባዩ ተናግረዋል ቦይንግ በዓለም አቀፍ ዘንድ ከፍተኛ ተቀባይነት ያገኙትን የአይሮፕላን ሞዴሎቹን ነገ ፓሪስ ላይ በሚከፈተው ትልቅ የአይሮፕላን አምራቾች አውደ ርዕይ እንደማያቀርብ ተገልጿል አድማጮች በመከታተል ላይ የምትገኙት ከዶችቪሌ የሚተላለፈውን የዓለም ዜና ነው። የእስራኤሉ ጠቅላይ ሚኒስትር ባለቤት ሳራ ኔታንያሁ የመንግስት ገንዘብን በማባከን ፍርድ ተፈረደባቸው። የ60 ዓመቷ ወይዘሮ ዛሬ 140 ዩሮ የሚጠጋ የገንዘብ ቅጣት እንዲከፍሉ ፍርድ ቤት የወሰነባቸው በአንድ ቅንጡ ምግብ ቤት ውስጥ በተደጋጋሚ ምግብ በማዘዛቸው ነው ተብሏል። ወይዘሮዋ እንደ አውሮፓውያን አቆጣጠር ከ2010 እስከ 2013 ዓ ም ባለው ጊዜ ውስጥ ምንም እንኳን ምግብ አብሳይ ቢኖራቸውም ከአንድ ሰራተኛቸው ጋር በመሆን 43 ሺ ዩሮ የሚያወጣ ምግብ አዘዋል ተብለው ተወንጅሏል። ወይዘሮዋ ይህንን ገንዘብ ያገኙት ከባለቤታቸው ከጠቅላይ ሚኒስትሩ ቢሮ ነው። ክሱ ተስተካክሎ ከመቅረቡ በፊት ሳራ ኔታንያሁ 83 ሺህ የሚያወጣ ምግብ ነበር አዘዋል ተብለው የተከሰሱት። ጠበቃቸው እንደገለጹት ምግቡ የታዘዘው ሳራ ኔታንያሁ ሳያውቁና አሁን አብሮ በተከሰሰው ሰራተኛቸው ሳይሆን ቀደም ብሎ ለጠቅላይ ሚኒስትሩ ቢሮ የሰራ በነበረ ሰራተኛ እንደሆነ ተነግሯል። ወይዘሮዋ በተደጋጋሚ ክሱን ቢያስተባብሉም፣ ጠበቃቸው ግን ክሱ ማብቅ ያገኘ ዘንድ ተከሳሽዋ የተፈረደባቸውን ገንዘብ እንደሚከፍሉ ለችሎቱ ገልጸዋል። በበርካታ የደቡብ አሜሪካ ሀገራት የኤሌክትሪክ አገልግሎት ተቋረጠ። በአርጀንቲናና ኡሩጋይ አንድ ከባድ ችግር ከገጠመ በኋላ አገልግሎቱ ሙሉ በሙሉ መቋረጡን የአርጀንቲና መብራት ኃይል ኤደሱር በትዊተር ገጹ አስታውቋል። ሁለቱ ሀገራት ብቻ በጠቅላላው 48 ሚሊዮን የሚሆን ህዝብ አላቸው። ከሁለቱ ሀገራት በተጨማሪ በብራዚል ፓራጓይና ቺሊ የኤሌክትሪክ አገልግሎት እንዲሁ በከፊል መቋረጡ ተዘግቧል። ደቡብ አሜሪካ ውስጥ በጠቅላላው ከሰባ ሚሊዮን ሰዎች በላይ ያለ ኤሌክትሪክ አገልግሎት ይገኛሉ። በአርጀንቲና የሰዓት አቆጣጠር ከጠዋቱ አንድ ሰዓት አካባቢ መብራት ከመቋረጡ አንድ ቀን ቀድሞ በመዲና ቦይነስ አይረስ ነፋስ የቀላቀለ ዝናብ ጥሎ ነበር። በአንዳንድ አካባቢዎችም የመብራት ብቻ ሳይሆን የውሃ አገልግሎትም ተቋርጧል። ባለፈው ሳምንት በሁለት ነዳጅ ጫኝ መርከቦች ላይ ለደረሰው ጥቃት ተጠያቂዋ ኢራን ለመሆኗ ምንም ጥርጥር ባይኖረውም ዩናይትድ ስቴትስ ከኢራን ጋር ጦርነት ውስጥ መግባት እንደማትፈልግ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ገለጹ። ሚኒስትሩ ከፎክስ ኒውስ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ዝርዝር ውስጥ ሳይገቡ በርካታ የስለላ ድርጅት መረጃዎች ይህንን ያረጋግጣሉ ብለዋል። ሁለቱ የነዳጅ ጫኝ መርከቦች ሐሙስ ጠዋት ነበር የኦማን ባህረ ሰላጤ ላይ ከፍተኛ ጉዳት የደረሰባቸው። ዩናይትድ ስቴትስ የዛን ዕለት ለደረሰው ጥቃት ኢራንን ተጠያቂ ስታደርግ፣ ኢራን በበኩሏ ወቀሳውን በማጣጣል ለጥቃቱ ራሷ አሜሪካና ተጣማሪዎቿ ሳውዲ አረቢያና እስራኤልን ትሆን ትችላለች ፖምፒዮ በቴሌቪዥን ቃለመለሳቸው ፕሬዚዳንት ትራምፕ ጦርነት ውስጥ እንዳይገባ የተቻላቸውን ሁሉ አድርገዋል። እኛ ጦርነት አንፈልግም ብሏል አሜሪካና ኢራን በጥቃቱ ላይ መወዛገባቸውን በቀጠሉበት በዚህ ጊዜ ሌሎች ሀገራት የትኛውም ሀገር ላይ ጣታቸውን ሳይጠቁሙ ጉዳዩ እንዲጣራ እየጠየቁ ነው ይህ ዲ ደብልዩ ነው አድማጮች፣ በመጨረሻም አርዕስተ ዜናው በድጋሚ እንሆ። የቀድሞው የሱዳን ፕሬዚደንት ኦማር ሐሰን አልበሽር ዛሬ የሀገሪቱ አቃቤ ሕግ ቢሮ ቀረቡ። ፕሬዝደንቱ ከሁለት ወራት በፊት ከስልጣን ከተወገዱ በኋላ በአደባባይ ሲታዩ ዛሬ የመጀመሪያቸው ነው። አንድ የሶማሊያ የጋዜጠኞች ማህበር የሀገሪቱ ፖሊስ ትናንት በጋዜጠኞች ላይ የወሰደውን እርምጃ አወገዘ። ፖሊስ ጥይት ወደ ሰማይ በመተኮስና ወደ ጋዜጠኛ በማነጣጠር ጋዜጠኞችን አስፈራርቷል ተብሏል። የእስራኤሉ ጠቅላይ ሚኒስትር ባለቤት ሳራ ኔታንያሁ የመንግስት ገንዘብን በማባከን 14 ሺ ዩሮ የሚጠጋ የገንዘብ ቅጣት እንዲከፍሉ ተበየነባቸው። በበርካታ የደቡብ አሜሪካ ሀገራት የኤሌክትሪክ አገልግሎት ተቋረጠ። በአርጀንቲናና ኡራጋይ አንድ ከባድ ችግር ከገጠመው በኋላ አገልግሎቱ ሙሉ በሙሉ ተቋርጧል። ዜናው አበቃ።